ዋነኛ ቡና ላኪ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ይላል የዛሬው ንግድና ምጣኔ ሀብት ዘገባችን። ኢትዮጵያ በሐምሌና ነሐሴ ወር ከፍተኛ የቡና ሽያጭ ገቢ ማግኘቷን ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ባወጣው መግለጫ እንዳስታወቀው በሁለት ወራት ከተሸጠው ከ82 ሺህ ቶን በላይ ቡና ካለፈው ዓመት ጋር ሲነጻጸር ከፍተኛ ድርሻ ያለው 377 ሚሊዮን ዶላር ገቢ ተገኝቷል ብሏል። የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በበኩላቸው ዓለም አቀፍ የቡና ገበያ ዋጋ ጭማሪ ማሳየቱን ገልጸው ዋነኛ ቡና ላኪ የሆኑ እንደ ብራዚል ያሉ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ብሏል። በዚህ ጉዳይ የተዘጋጀውን ዘገባ ተከታትለን እንመለስ። ኢትዮጵያ በነሐሴ 2016 ዓመተ ምሕረት ወደ ውጭ ከተላከ የቡና ምርት ከፍተኛ የተባለውን 196 ሚሊዮን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የሀገር ውስጥ መገናኛ ብዙሃን የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ የሰጡትን መግለጫ ዋቢ አድርገው ባወጡ ዘገባ በሐምሌና ነሐሴ ወራት ወደ ውጭ የተላከው የቡና መጠን ከ82000 ቶን በላይ ሲሆን ከሽያጩም 377 ሚሊዮን ዶላር ገቢ ተገኝቷል ብለዋል። ገቢውም ካለፈው ዓመት ተመሳሳይ ጊዜ አንጻር ሲታይ የ46 በመቶ ወይም አንድ መቶ አስር ሚሊዮን ዶላር ብልጫ እንዳለውም ተገልጿል። የአሜሪካ ድምፅ በዚህ ጉዳይ ላይ ዝርዝር መረጃዎችን ለማግኘት የተቋሙ ዋናና ምክትል ዳይሬክተሮች የእጅ ስልክ ላይ ደጋግሞ ቢደውልም ባለማንሳታቸው ማካተት ሳይችል ቀርቷል። በዚህ ጉዳይ ላይ ያነጋገርናቸው የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በአሁኑ ወቅት ዓለም አቀፍ የቡና ገበያ ዋጋ ጭማሪ እያሳየ ስለ መምጣቱ ይናገራሉ። በዓለም ደረጃ የቡና ዋጋ ኒውዮርክ ሲቲ ላይ ብታየው ከፍ ብለዋል ሁለት ከአርባ ሁለት ከሀምሳ ዝቅ ሲልም እስከ ሁለት ከሰላሳ ፐር ፓውንድ ነው በዶላር እየተሸጠ ያለው እና ያ የተወሰነ ከፍ ያደርገው ይመስለኛል። ምክንያቱም በሳፕላይ ከቬትናምም ከብራዚልም ያለው የቡና አቅርቦት መጠንና የአንዳንድ ደግሞ ሀገራት የቡና ፍላጎት መጨመሩ በዛ ምክንያት ላለፉት ሶስት አመታት ከሁለት ሺህ አስራ ዘጠኝ ኤፕሪል በኋላ የዓለም ቡና ዋጋ ወደ ላይ እየወጣ ነው ያለው ከሰማንያ ዘጠኝ ሳንቲም ፐር ፓውንድ ከነበረው ነው አሁን እስከ ሁለት ከሀምሳ ሁለት ከአርባ ድረስ የደረሰውና እነዚህ አይነት የዋጋ የዓለም አቀፍ ዋጋዎቹ የፈጠሩት እንደ ምክንያት ሊጠቀስ ይችላል። በዓለም አቀፍ ገበያ ዋነኛ ቡና ላኪ የሆኑት እንደ ብራዚል ያሉ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ ማደግ እድልን ፈጥሯል ይላሉም። የዓለም ቡና ዋጋ ወጣ ስል እንደ ምክንያት የሚጠቀሰው በተለይ በዋናነት የብራዚል ቡና ምርት መቀነሱ ነበረ ከአንድ ከሶስት አመት በፊት የነበረው እና ያኔ የቀነሰውን ወደ አስራ ሁለት አስራ ሶስት ሚሊዮን ባግ የሚሆን ቡና ለመተካት ሁለትና ሶስት አመታት ፈጅቶባቸዋል። እነሱን አሁን ደግሞ የተከሰተ የቬትናም አካባቢ የቡና እጥረት ተፈጥሯል። ሙሉ ምክንያቱ ማግኘት ባንችልም የሮቡስታ ቡና ዋጋ እኮ በታሪኩ ተሽጦ በማያውቅ ዋጋ ከሁለት ዶላር በላይ እየተሸጠ ነው ያለው። ስለዚህ እነዚህ እነዚህ የሳፕላይ የአቅርቦት እጥረቶች የፈጠሩት የዋጋ ልዩነት የኢትዮጵያ ቡናም ተፈላጊ እንዲሆን አድርጎታል ብዬ አስባለሁ። የኢትዮጵያ ቡና ኤክስፖርት መጠን ከኦልሞስት ሁለት ሺህ ዘጠኝ ሁለት ሺህ አስር አካባቢ ጀምሮ ከሁለት መቶ ሺህ ቶን በላይ በማለፍ ወደ ሶስት መቶ ሺህ ቶን ደርሷል። የዘንድሮውም ኦልሞስት ሶስት መቶ ሺህ ማለት ነው፣ ሁለት ዘጠና ስምንት ሺህ ቶን ነው በዓመት የላክ ነው ከዛ በፊት የነበረውም ሁለት መቶ አርባ ነው። ሁለት መቶን ማለፉ አንድ ትልቅ ዜና ነው። የኤክስፖርቱ መጠን እንዳለ ከፍ ብሏል። የኢትዮጵያ ቡና ኤክስፖርት መጠን ማለት ነው። በጅማ ዞን ጎማ ወረዳ በቡና ምርት እንደሚተዳደሩ የገለጹልን አርሶ አደር ሙስጦፋ አባገና ከቡና ሽያጭ የሚያገኙት ገቢ እያደገ ስለ መምጣቱ ለአሜሪካ ድምፅ ተናግረዋል። ይሁንና መንግስት ምርታማነትን ለማሳደግ ለአርሶ አደሩ ድጋፍ እንዲያደርግ ጠይቀዋል። ሽያጩ ላይ ተጠቃሚ ነ ቡና ሰገር ላይ በመፈለጉ በብዛት በአንዴ እንደዚህ በመሸጡ በጣም ተጠቃሚ ነን እንጂ ተጎጂ አይደለንም። ምርታማነት ላይ አብሰደርን ተጠቃሚ እንዲሆን ባለው ማሳ ላይ መጠበቅ እንዳለበት ነው። ምርቱ ማግዛት አለበት። እንደዛው የመንግስት ድርሻ አለው ለማሰራት ምርት ማምጣት ላይ መንግስት ድርሻ አለው። በአንጻሩ የአሜሪካ ድምፅ ከዚህ በፊት ያነጋገራቸው በተለያዩ ሀገሪቷ አካባቢዎች የሚገኙ በቡና ምርት ላይ የተሰማሩ አርሶ አደሮች ምርታቸውን የሚመጥን ገቢ እንደማያገኙ መናገራቸውን መግለጣቸው ይታወሳል። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት ሁለት ወራት ለተገኘው የገቢ እድገት በቡና አቅርቦት ሰንሰለት ውስጥ አላስፈላጊ እርምጃዎች ያላቸውን ሂደቶች በማስወገዱና አዳዲስ የገበያ አማራጮች በማዘጋጀቱ መሆኑን ይገልጻል። የኢትዮጵያ ቡናን ለዓለም ለማስተዋወቅ ጥረቶች እንደሚደረጉ የሚናገሩት የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ግን ገቢውን በዘላቂነት ማስቀጠል በሚያስችል መልኩ ምርታማነትንና አቅርቦትን ማሳደግ ላይ ገና ብዙ ስራ ይቀራል ይላሉም። የኢትዮጵያን ቡናን ምርታማነትን በተመለከተ ወይም ሌሎቹን በዓለም አቀፍ ገበያ ልንጠቀም ምንችላቸውን የእኛን ኳሊቲዎች በተመለከተ እኔ ሆምወርኩን ጨርሰናል ብዬ አልገምትም። ብዙ ነው የሚቀረ። ፕሮዳክቲቪቲ አሁን ዝቅተኛ ነው፣ ብዙ መሰራት ይጠበቅበታል። ዋጋ ላይ ተወዳዳሪ ለመሆን የምንሰራቸው ስራ የብራንዲንግ ስራዎች አሉ፣ የፕሮሞሽን ስራዎች አሉ። ዓለም አቀፍ ገበያ ላይ አፍተር ኦል ምንወዳደረው ከብራዚል፣ ከኮሎምቢያ ጥሩ ጥሩ ቡና አምራች ከተባሉት ሀገራት ጋር ነው የምንወዳደረው። ስለዚህ በነሱ በሚሰሩት የማስታወቂያም፣ የጥራትም፣ የአቅርቦትም የተለያዩ ፋክተሮች እነሱ ጋር ለመድረስ ብዙ ይጠበቅብናል ብዬ አስባለሁ። እስከ አሁን በማስታወቂያ ረገድ የእኛ ማህበር ነው በአብዛኛው ዓለም አቀፍ ገበያ ላይ ሄዶ ከአሜሪካ እስከ አውሮፓ፣ ጃፓን፣ ቻይና፣ የተለያዩ ሀገሮች ላይ ሄዶ ሳውዝ ኮሪያ እያስተዋወቀ ያለው ይሄ ማህበር ነው ከግሉ የግሉ ሴክተር ነው በአብዛኛው የኢትዮጵያን ቡና በዓለም አቀፍ ገበያ እያስተዋወቀ ያለ። ስለዚህ ብዙ ይጠበቅባል ይጠበቃል። የኢትዮጵያን ቡና የሚያክል የለም እኮ ለመጠቀም ከፈለግን ብዙ መስራት ይጠበቅብናል። ፕሮዳክቲቪቲው አለ ያረጁ ቡናዎች የበዙበት ነው። እነሱ ተጎንድለው አዳዲስ ቡናዎች ወይም አዲስ የሚተከል ቡና መተከል አለበት። የድሮዎቹ ተነቅለው እነዚህ እነዚህ ስራዎችን በሚመለከት ብዙ ይቀረናል። አሁን በቅርቡ የተፈጠሩ ነገሮች ግን ከአንድ ቢሊዮን ዶላር በላይ አነጥብ ሶስት አነጥብ አራት ማግኘት ደግሞ ባይትሰልፍ ጥሩ ነው ብዬ ይገምታለሁ። የኢትዮጵያ ኢኮኖሚ ዋነኛ የገቢ ምንጭ ተደርጎ ከሚቆጠረው የቡና ምርት ኢትዮጵያ በተጠናቀቀ 2016 ዓ ም ወደ ውጭ ከላከችው ቡና 1.43 ቢሊዮን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለሥልጣን ባወጣው መግለጫ አስታውቋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ